ዩናይትድ ስቴትስ ጦሯን ከአፍጋኒስታን ማስወጣቷና የአፍጋኒስታን መንግስት መውደቅን ተከትሎ የአሜሪካ አጋር የሆኑ የኔቶ አባል አገሮች ዜጎቻቸውን ከአፍጋኒስታን ለማስወጣት እየተጣደፉ ነው። ብዙዎቹ የአውሮፓ ባለስልጣናት የታሊባን አገሪቱን መቆጣጠር፣ የሽብርተኝነት መስፋፋት አደጋን እንዲሁም ለስደተኞች ጎርፍ እንደገና መከሰት ምክንያት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የቪኦኤ ዘጋቢ ሄነሪ ሪጅወል ከለንደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ብሪታንያና ሌሎች የኔቶ አጋር አገሮች አብረዋቸው ሲሰሩ የነበሩ የአፍጋኒስታን ዜጎችን ጨምሮ ባለፈው እሁድ ዜጎቻቸውን ከአፍጋኒስታን አውጥተዋል። የኔቶ አባል አገሮች እንደ ኤሮፓ አቆጣጠር አፍጋኒስታንን በመውረር አብረው የተሰለፉት በ2001 ነበር። ኔቶ የዓለም አቀፉን ደህንነት አጋዥ ኃይል ኃላፊነት የተረከበው ከሁለት ዓመት በኋላ ነበር። ሕይወታቸውን ካጡት አሜሪካውያን በተጨማሪ በመቶዎች የሚቆጠሩ የኔቶ ወታደሮችም በሁለት አስርት ዓመታቱ ግጭት ውስጥ ተገድለዋል። ትናንት ማክሰኞ በተካሄደው ጋዜጣዊ መግለጫቸው የኔቶ ዋና ጸሐፊ ለአፍጋኒስታን በታሊባን እጅ መውደቅ የአፍጋኒስታንን የፖለቲካ መሪዎች ተጠያቂ አድርገዋል። Ultimately, the Afghan political leadership failed to stand up to the Taliban and to achieve the peaceful solution that Afghans desperately wanted. <laughs> በኤሴክስ ዩኒቨርሲቲ የውጭ ፖሊሲ ተመራማሪ የሆኑት ነታሻ ሊንድስቴድ ያንን ሰላማዊ መፍትሄ ማምጣት አለመቻል ለኔቶ ትልቅ ትርጉም ይኖረዋል ይላሉ። ኔቶ እንደሚመስለኝ ኔቶ ከትልቅ ወታደራዊ ጣልቃ ገብነት ይልቅ ሰላማዊ ሁኔታዎች ተጠብቀው እንዲቀጥሉ መከላከል በሚያስችሉ ውስን ግቦች ላይ ብቻ የሚያተኩር ይመስለኛል። የእንግሊዝ የውጭ ጉዳይ ሚኒስትር ለአፍጋኒስታን መንግስት መውደቅ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ተጠያቂ አድርገዋል። ዳን ዳይሬክትሊ ቱ ታሊባን ኢት ዲድንት ኢንቮልቭ ዘ አፍጋን ጋቨርንመንት ሶ ፌታሊ ግንኙነቱ የተደረገው ቀጥታ ከታሊባኖች ጋር ነው። የአፍጋንን መንግስት ይጨምር አልነበረም። ያ ደግሞ በወቅቱ የነበረውን መንግስት ችላ በማለት ክፉኛ ጎድቶታል። በዓለም አቀፉ ጥምረት አጋር የሆን አገሮችም በሁኔታው ደስተኞች አልነበርንም። ምክንያቱም የተሰማራ ነው በዩናይት ስቴትስ ማዕቀፍ ውስጥ ነው። ያንን ማዕቀፍ ሲያጥፉም እኛም መውጣት ነበረብን። ይሁን እንጂ ብዙዎቹ ተንታኞች ደግሞ ዩናይትድ ስቴትስ አወጣጡን የፈጸመችበትን መንገድ ተችተዋል። አሁንም የፖለቲካ ተንታኟ ነታሻ እንዲህ ይላሉ። ሁሉ ነገር የጥድፊያ ነበር፣ የተቀናጅ አልነበረም። ከኔቶ አጋር አገሮች ጋር ከፕሬዝዳንት ባይደንም ሆነ ከእሳቸው አስተዳደር ጋር ብዙም የተደረገ ምክክር አልነበረም። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የአፍጋኒስታን መንግስትን መውደቅ በዓለም አቀፉ ማህበረሰብ ላይ የሚያስከትለው ትልቅ ተጽዕኖ ይኖረዋል ብለዋል። ከትርምሱ ማትረፍ የፈለጉ አሸባሪ ቡድኖች በአፍጋኒስታን ብቅ እያሉ ነው። ተንታኞች ያ ስጋት ከአካባቢው ቀጠና ውጪ በዓለም አቀፍ ደረጃ በሚደረግ የጸረ ሽብርተኝነት ትግልም ላይ የሚያሳድረው ተጽዕኖ አለው ይላሉ። ከደቡብ ራጃ ትራምፕ ዓለም አቀፍ ጥናትና ምርምር ራፊዮሊ ፓንቱቺ እንዲህ ይላሉ። ያለምንም ጥርጥር በመላው ዓለም ባሉ የጂሃድ ቡድኖች ዘንድ የድል ስሜት መሰማቱ አይቀርም። ተመልከቱ ድል ማድረግ የሚቻል ነገር ነው። ይህ ተስፋ የሌለው ትግል አይደለም። ስለዚህ ፍልሚያውን ቀጥሉ፣ በእምነታችሁ ጸንታችሁ ቁሙ። ከ20 ዓመት በኋላም ይህን ውጊያ ማሸነፍ ትችላላችሁ የሚል አይነት ትርክት ለተወሰነ ጊዜ ወደፊት የሚያንቀሳቀሳቸው ይመስለኛል። የአውሮፓ መሪዎች ከአፍጋኒስታን አዲስ የስደተኞች ጎርፍ ሊነሳ እንደሚችል ያስጠነቅቃሉ። የፖለቲካ ጥገኝነት የሚሹ በብዙ ሺዎች የሚቆጠሩ የአፍጋን ዜጎች ሌዝቦስ በተባለችው የግሪት ደሴት ላይ ታግተው ይገኛሉ። በመጪው ሰኞ ታሊባንን በመቃወም የተቃውሞ ሰልፍ እንደሚያደርጉም ተመልክቷል። አሁን ወጣቱን የአፍጋኒስታን ትውልድ ምንድን ነው የሚጠብቀው? ለህጻናትስ? ለሴቶች መብትስ ቢሆን ሁሉም ነገር በታሊባን ተደምስሷል። ምዕራባውያን አገሮች አፍጋኒስታንን ለቀው ለመውጣት በሚራኮቱበትና ታሊባኖች አገሪቱን መልሰው እየተረከቡ ባሉበት በዚህ ሰዓት ጥያቄው አሁንም እንዳለ ነው። በሌላም በኩል የተባበሩት መንግስታት ድርጅት ኤጀንሲዎች ሁሉም አገሮች በአገር ውስጥም ሆነ በውጭ ተሰደው በሰብአዊ ቀውስ ውስጥ የሚገኙ የአፍጋኒስታን ዜጎችን ጉዳይ ችላ እንዳይሉት እያሳሰቡ ነው። ይልቁንም የደህንነት ጥበቃ እንዲደረግላቸውና የፖለቲካ ጥገኝነት ለሚሹት እንዲታይላቸው አሳስበዋል። በደረሰው ቀውስ በዚህ ዓመት ከግማሽ ሚሊዮን በላይ የአፍጋኒስታን ዜጎች ከቤት ንብረታቸው ተፈናቅለዋል። ከነዚህም ውስጥ አገር ጥለው መውጣት የቻሉት ጥቂቶች ብቻ ናቸው። ዩኤን ኤች ሲ አር ቃል አቀባይ ሻቢያ ማንቱ እንደሚሉት ለህይወታቸው የፈሩት አፍጋኖች ምናልባት አገራቸውን ትተው ለመሄድ ስለወሰኑ ለደህንነታቸው ዓለም አቀፍ ጥበቃ ሊደረግላቸው ይገባል። እየተባባሰ በመጣው ቀውስ ሳቢያም አጎራባች አገሮች ለአፍጋኖቹ ድንበሮቻቸውን ክፍት እንዲያደርጉ ጠይቀዋል። አንዳንድ አገሮች ለህይወታቸው ሰክተው የፖለቲካ ጥገኝነት የሚጠይቁትን ማንገላታትና ለደህንነታቸው አስጊ ወደ ሆነው አገራቸው እንዲመለሱ እንዳያስገድዷቸውም የተባበሩት መንግስታት የሰብአዊ መብት ድርጅት ጠይቋል። አንዳንድ ታዛቢዎችም የታሊባን ኃይሎች ሰሞኑን በመስጠት ላይ የሚገኙትን መግለጫ ተስፋ ሰጪ ነው ይላሉ። ከነዚህም ውስጥ የቀድሞ የአፍጋኒስታን መንግስትን ያገለገሉት እንደማይነኩ የሴቶች በስራ ገበታ ላይ የመሰማራትና የልጃገረዶች ወደ ትምህርት ቤት የመሄድ መብት የተጠበቀ መሆኑን በታሊባኖች መገለጹ ተመልክቷል። ታሊባኖች ሁሉም በእስልምና ህጉ መሰረት የሚፈጸሙ ናቸው ብለዋል።